የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዚያ 22 2014 ዓ ም ዝግጅታችን ጀመረ። ባለፈው ማክሰኞ በጎንደር ከተማ በቀብር ቦታ ላይ በተፈጠረ አለመግባባት በእስልምና እምነት ተከታዮች ላይ የደረሰውን ጥቃት ተከትሎ በተቀሰቀሰው ግጭት ህይወታቸው ያለፈው ሰዎች ቁጥር አስራ አራት መሆኑን የአማራ ክልል መንግስት አስታወቀ። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ ሀያ የእስልምና እምነት ተከታዮች መገደላቸውን ለሮይተርስ መናገራቸው ይታወሳል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በኢትዮጵያ በግጭት ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ከፍተኛ የምግብ እጥረትና የተራዘመ ረሃብ ውስጥ እንደሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ባወጡት መግለጫ አስታወቁ። በጦርነቱ የተጎዱት ማህበረሰቦች የሚያስፈልጋቸው የምግብ እርዳታ እንዲደርስ የኢትዮጵያ መንግስት፣ እንዲሁም የትግራይና የአፋር ክልል ባለስልጣናት በቅርብ እየወሰዱት ያለው እርምጃ አበረታች ነው ያሉት ብሊንከን ሁሉም ኢትዮጵያዊ ዘላቂነት ያለውና ያልተገደበ እርዳታ እንዲያገኝ ሁሉም ወገኖች የእርዳታ አሰጣጡን ሂደት እንዲያፋጥኑና እንዲያሰፉ ጠይቀዋል። ዩናይትድ ስቴትስ ለዚህ እርዳታ መስጠቷን እንደምትቀጥልም አረጋግጠዋል። ብሊንከን አክለው ጠቅላይ ሚኒስትር አብይ አህመድ ግጭቱ እንዲቆም የአስቸኳይ ጊዜውን በማንሳት በእስር ላይ የነበሩ ፖለቲከኞችን በመልቀቅና ማንኛውንም ጥቃት በማቆም መሠረት መጣላቸው አበረታች እርምጃ መሆኑን ጠቅሰው የትግራይ ኃይሎች ከአብዛኛው የአፋር አካባቢ መውጣታቸውና ግጭቱ በሰላማዊ መንገድ እንዲፈታ ለማድረግ ፈቃደኝነት ማሳየታቸውን አበረታተዋል። ይህን አጋጣሚ በመጠቀምም ግጭቱን ለማቆም ድርድር እንዲካሄድ እና በትግራይ መሰረታዊ አገልግሎቶች በአስቸኳይ እንዲጀመሩ መደረግ አለበት ሲሉ ለሁሉም ወገኖች ጥሪ አቅርበዋል። ማሊ በሚዲያዎች ላይ የጣለችው እገዳ በቀጠናው ለሚዲያ ነጻነት ጥላቻ እያደገ መሄዱን ያሳያል ሲል የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቢሮ አስጠነቀቀ። የመንግስታት ድርጅቱ የሰብአዊ መብት ባለስልጣናት ማሊ ረቡዕ ዕለት ዓለም አቀፉን ራዲዮ ፍራንስ ና ፍራንስ 24 የተሰኙትን ጣቢያዎች ማገዷ ትልቅ ድንጋጤ እንደፈጠረባቸው የገለጹ ሲሆን የተቋሙ ቃል አቀባይ ራቪና ሻምዳሳኒ በማሊ የሰፈነው ፍርሀት በጋዜጠኞችና ጦማሪዎች ላይ ጫና እያሳደረ መሆኑን ገልጸዋል። ሻምዳሳኒ በማሊ ዓለም አቀፎቹ የሰብአዊ መብትና ሰብአዊነት ህግጋት በከፍተኛ ሁኔታ እየተጣሱ መሆኑን የሚያሳዩ ማስረጃዎች እየታዩ ነው ያሉ ሲሆን ተጨማሪ ምርመራዎች ሊደረጉ እንደሚገባም ተናግረዋል። በዓለም ዙሪያ በጋዜጠኞች ላይ የሚደርሱ ማስፈራራቶች እየጨመሩ መሄዳቸውን ያመለከቱት ሻምዳሳኒ መንግስታት ጋዜጠኞችን ለማዋከብና ነጻ የመረጃ ዝውውርን ለመገደብ እንደ መሳሪያ የሚጠቀሙባቸው በርካታ መንገዶች እንዳላቸውም ጨምሮ አብራርተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር ማክሰኞ ዕለት በሞስኮ የተገናኙ ሲሆን ከዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ ጋር ደግሞ ሐሙስ ዕለት በኪቭ ተገናኝተው ተነጋግረዋል። ጉተሪሽ በሞስኮ በነበራቸው ቆይታ ፑቲን በደቡብ ዩክሬን በምትገኘው ማሪዮፖል ከተማ በአዞቭስታል የብረት ማምረቻ አካባቢ የምታደርገውን ጥቃት አቁማ በአካባቢው ተጠልለው የሚገኙ በመቶዎች የሚቆጠሩ ንጹሐን ዜጎች ለቀው መውጣት እንዲችሉ እንደምታደርግ በመርህ ደረጃ መስማማታቸው ተገልጿል። የዩክሬን ምክትል የውጭ ጉዳይ ሚኒስትር ማይንጃፕሮቫ ጃፕሮቫ ረቡዕ ዕለት ባደረጉት ንግግር የራሽያ ወታደሮች በሀገሯ ላይ በርካታ የጦር ወንጀሎችን እየፈጸሙ መሆኑን በመግለጽ ተጠያቂነት እንደሚያስፈልግ አስታውቀዋል። በቀጣይ ዋና ጸሐፊው ወደ ሴኔጋል፣ ኒጀርና ናይጄሪያ የሚያመሩ ሲሆን በብዛት የእስልምና ሃይማኖት ተከታይ ያላቸው ሶስቱ ሀገራት ጉተሬዥ በየዓመቱ ለረመዳን ያላቸውን ድጋፍ ለማሳየት የሚያደርጉት ጉዞ አካል መሆኑ ተገልጿል። በዚህ ጉዟቸው ጉተሬዥ የዩክሬን ጦርነት በአፍሪካ ላይ እያሳደረ ያለውን ተጽዕኖም ያጎላሉ ተብሎ ይጠበቃል። በሌላ በኩል የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የራሽያ ወታደሮች በሀገራቸው በሚፈጽሙት የጭካኔ ተግባር ምክንያት የህዝብ ቁጣ እያየለ በሄደበት ወቅት ስለ ሰላም ውይይት ማድረግ አስቸጋሪ መሆኑን መግለጻቸውን ተከትሎ በራሽያና ዩክሬን መካከል የሚደረገውን ጦርነት ለማስቆም የሚካሄደው ድርድር ቀጣይነቱ አጠራጣሪ ሆኗል የራሽያ ጠቅላይ ሚኒስትርም የምዕራብ ሀገራት የጣሏቸው ማዕቀቦችና የሚልኩት የጦር መሳሪያ ድርድሩን እያደናቀፈ መሆኑን ተናግረዋል ይህ በእንዲህ እንዳለ ቀጣዩን የቡድን ሀያ ስብሰባ የምታስተናግደው ኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ እንዲገኙ ጥሪ አቀርበውላቸዋል። ሆኖም የራሽያ ፕሬዝዳንት ቭላዲሚር ፑቲን ስብሰባውን ለመታደም ማቀዳቸውን መግለጻቸውን ተከትሎ ዩናይትድ ስቴትስ እና ሌሎች ምዕራብ ሀገራት በስብሰባው መገኘታቸው አጠራጣሪ ሆኗል። በኢንዶኔዥያ ዋና ከተማ በባሊ የሚካሄደው የዘንድሮ ቡድን ሀያ ስብሰባ አብረን እናገግም፣ ስናገግም እንጠንክር በሚል መሪ ቃል የሚደረግ ቢሆንም የኢንዶኔዥያ ፕሬዝዳንት ጆኮ ተደርገው ራሽያን ከስብሰባው ተሳታፊዎች ዝርዝር እንዲሰርዙ ከምዕራብ ሀገራት ከፍተኛ ግፊት እየተደረገባቸው ነው። የዋይት ሀውስ ፕሬስ ጸሐፊ ጂን ሳኪ ራሽያ ለስብሰባው ጥሪ የተላለፈላት ከስብሰባው በፊት ቢሆንም አሁን ግን መገኘት እንደሌለባቸው ለኢንዶኔዥያ አሳውቀናታል ብለዋል። ሆኖም ቻይና ሞስኮ በስብሰባው እንድትሳተፍ መደገፏ ዊዶዶን አጣብቅኝ ውስጥ እንደከተታቸው ተዘግቧል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። ስመኝሽ የቆየ ለዜናዎቹ እናመሰግናለን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዚያ 22 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በደቡብ ክልል የደራሼ ልዩ ወረዳ ዋና አስተዳዳሪን ጨምሮ ሶስት ሰዎች በወረዳው ታጥቀው ይንቀሳቀሳሉ በተባሉ ታጣቂ ቡድኖች መገደላቸውን የደቡብ ክልል ፖሊስ ኮሚሽን አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ ለአሜሪካ ድምፅ ዛሬ እንዳሉት በደራሼ ወረዳ ታጥቀው ይንቀሳቀሳሉ ያሏቸው ኃይሎች የወረዳውን ዋና አስተዳዳሪ ጨበርና አስፋን ጨምሮ የወረዳው የዓሳና የእንስሳት ሀብት ልማት ጽሕፈት ቤት ቢሮ ኃላፊ ዶክተር ታደለ ታሪኩና አብሯቸው ተደብቆ የነበሩ አንድ አርሶ አደር በድምሩ ሶስት ሰዎች ተገድሏል ሲሉ ለአሜሪካ ድምጽ ተናግሯል። ሰላም ኃይሎች በአካባቢው የፈጠሩት ግጭት አለ። በዚህ ሂደት ትናንትና ዛሬ ጠዋት ንጋት ላይ የወረዳውን አስተዳዳሪ ጨምሮ ሶስት ሰዎች ሕይወት አልፏል። ኮሚሽነር አለማየሁ ችግሩን ለመፍታት የጸጥታ ኃይሎች ወደ አካባቢ መግባታቸውና የሀገር አቋራጭ መንገድ ጨምሮ የተዘጋጉ መንገዶችን የማስከፈት ስራ እየተሰራ ነው ብሏል። ኮሚሽነር አለማየሁ ቁጥራቸውን ከመግለጥ የተቆጠቡት የፌዴራልና የክልሉ ልዩ ኃይል አባላት መስዋዕትነት ከፍለዋልም ብሏል። አመሳጭነት ከፍለዋል በከፈቱት ተኩስ ጉዳት ደርሶባቸዋል። ስለዚህ ጉዳት የደረሰባቸውን ካላት የሚቻል መልኩ የተሰቡትን የማንሳት ና የሚቻል ንቤሽ በማድረስ ሌላም በክብር የመቅበር ስራ ሰራዊቱ ጋር እየተሰራ ነው ያለው። የተወሰኑ የክልሉ ልዩ ኃይል አባላት ትጥቅ ፈተው ህገወጥ ለምሏቸው ቡድን እጅ ሰጠዋል ተብሎ የሚወራውንም አስተባብሏል። በወንጀሉ የተጠረጠሩ ግለሰቦችን ለመያዝ ግን እንቅስቃሴ መጀመሩን ለአሜሪካ ድምጽ ተናግሯል። ካለፈው ሳምንት አንስቶ በኮንሶና በኮንሶ ዞንና በድራሼ ወረዳ አካባቢ ባለው ግጭት ቁጥራቸው የብዙ ሲቪሎች መገደላቸውና በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን የአይን ሟኞችን ጠቅሶ ቪኦኤ መዘገቡ ይታውሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ወደ ተከታዩ ዘገባችን እናልፋለን። ባለፈው ማክሰኞ በጎንደር ከተማ በቀብር ቦታ ላይ በተፈጠረ አለመግባባት በእስልምና እምነት ተከታዮች ላይ የደረሰውን ጥቃት ተከትሎ በተቀሰቀሰው ግጭት ሕይወታቸው ያለፈው ሰዎች ቁጥር አስራ አራት መሆኑን የአማራ ክልል መንግስት አስታወቀ። አንድ መቶ 18 ሰዎች መቁሰላቸውንም ጨምሮ ገልጿል። የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰኢድ መሐመድ ሀያ የእስልምና እምነት ተከታዮች መገደላቸውን ለሮይተርስ መናገራቸው ይታወሳል። ጊዜያዊ ገደቦች መውጣታቸውና በከተማው ተግባራዊ መደረጉንም የክልሉ ሰላምና ጸጥታ ቢሮ ገልጿል። አስቴር ምስጋናው እርስራላት የአማራ ክልል መንግስት ዘግይቶ ባወጣው መረጃ በሳምንቱ መጀመሪያ በጎንደር በነበረው ግጭት የሞቱ ሰዎችን ቁጥር ይፋ አድርጓል። ከእስልምናና ከክርስትና እምነት ተከታዮች 14 ሰዎች መሞታቸውን ነው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ቃሰው ለክልሉ መገናኛ ብዙሀን የተናገሩት። በከተማውም ጊዜያዊ ገደቦች መጣላቸውን አክለው ገልጸዋል። ሁለቱን ወገኞች ህይወት ላይ 14 ሰው የህይወት ልፈት ደርሷል። 118 የሚሆን ዜጎች ቁስለኛ ናቸው። በግጭቱ ተሳትፈዋል የተባሉ ተጠርጣሪዎች ቁጥርም እስካሁን 373 መድረሱን ገልጸዋል አቶ ጣሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ ባወጣው መግለጫ የፌዴራል መንግስትና የአማራ ብሔራዊ ክልላዊ መንግስት የተፈጠረውን ችግር በማባባስ በህዝቦች መካከል ተጨማሪ ደም ማፋሰስን ለማምጣት እየሰሩ ያሉትን አካላት ከጥፋት ጉዟቸው እንዲመለሱ ማድረግ ይጠበቅባቸዋል ሲል አሳስቧል። የሰው ህይወት በማጥፋትና ንብረት በማውደም ተግባር ላይ የተሳተፉና ትብብር ያደረጉ አባላት በህግ አግባብ አስተማሪና ህጋዊ እርምጃ ሊወሰድባቸው እንደሚገባ ገልጸዋል። በሌላ በኩል ጎንደር ላይ በሙስሊሞች ላይ ተፈጽሟል የተባለውን ጥቃት ለመቃወም ትናንት ድሬዳዋ ላይ በነበረው ተቃውሞ የአንድ ህጻን ህይወት ማለፉንና ሀያ ሁለት የጸጥታ ኃይሎች መቁሰላቸውን የከተማ አስተዳደሩ አስታውቋል። የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ብሩክ ፈለቀ ትናንት በከተማዋ ተከስቷል ባሉት ሁከትና ብጥብጥ አንድ ታዳጊ በተባራሪ ጥይት ህይወቱ እንዳለፈ አስታውቀዋል። የክልሉ ፖሊስ ኮሚሽን የለውጥና ኮሚኒኬሽን ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በትላንትና ሁለት በነበረው ግጭት ሀያ ሁለት የፖሊስ አባላት ቀላልና ከባድ የአካል ጉዳት ደርሶባቸዋል ብለዋል። በባንኮችና በግለሰቦች ንብረት ላይም ጥቃት ተፈጽሟል ብለዋል። ከድርጅቱ አስተባባሪዎች መካከል አስቀድሞ በአስተዳደሩ ፖሊስ በወንጀል ክስ የተመሰረተባቸው እንዳሉበትም አስታውቀዋል። ከዚህ ከዚህ በፊት በወንጀል ተግባር ላይ የተሰማሩ በድሬዳዋ ፖሊስ ጠቅላይ መምሪያ ስር መዝገብ የተደራጀባቸው ግለሰቦች በዚሁ እውከትና ረብሻው ላይ ሰልፉን ሲመሩና ሲያስተባብሩ እንደነበረ ፖሊስ አረጋግጧል። በነኚህ ኃይሎች ተገፍቶ የወጣውን ውስን የህብረተሰብ ክፍል እውከትና ብጥብጥ አስነስቶ ግጭት ለማስነሳት ከፍተኛ ጥረት ተደርጓል። እነኚሁ ኃይሎች በፈጸሙት እውከትና ረብሻ የተለያዩ ባንክ ቤቶችን የመሰባበር የቴሞችን የመስፈር ግለሰብ መኪኖችን የመሰባበርና በተለያዩ ግለሰቦች ላይ ጉዳት ሊያደርሱ ችለዋል። በዚህም የድሬዳዋ ፖሊስ ጠቅላይ መምሪያ ይህን ጸጥታ ለማስከበር ባደረገው እንቅስቃሴ በእነኙ ኃይሎች በተወረወረ ድንጋይ ሀያ ሁለት የፖሊስ አባላት ከባድና ቀላል የአካል ጉዳት ደርሷል። ለተቃውሞ ከወጡት መካከል የቆሰሉ ሲኖሩ እስከ ትላንት አመሻሽ ለሕክምና እርዳታ የመጡ ነዋሪዎች ቁጥር 11 እንደሚደርስ ከሆስፒታሉ ያገኘነው መረጃ ያመለክታል። የድሬዳዋ አስተዳደር የጸጥታ ግብረ ኃይል ከአሁን በኋላ ሁከት በሚያስነሱ ላይ የጸጥታ ኃይሎች የማያዳግም እርምጃ እንዲወስዱ ትእዛዝ ማስተላለፉንም የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ብሩክ ፈለቀ አስታውቋል። በሁከቱ የተሳተፉ 89 ተጠርጣሪዎች በቁጥጥር ስር መዋላቸውንም ኮማንደር ገመቹ ካቻ አስታውቀዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ባለፈው መጋቢት ኢትዮጵያ ከትግራይ አማጽያን ጋር የተኩስ አቁም ስምምነት ማድረጓን ስታስታውቅ አስራ አምስት ወራት የፈጀው የእልቂት ጦርነት እንዲያበቃ ሊያደርግ ይችላል ለተባለው የሰላም ንግግር ተስፋ አሳድሮ ነበር። በሰሜን አማራ ክልል የሚገኙ አንዳንድ አካባቢዎችም ለአፍታም ቢሆን ወደ ሰላም ተመልሰዋል። ሰላማዊ ሰዎች ደም አፋሳሹ ጦርነት የሚያበቃበትን ቀን በመጠባበቅ ላይ ናቸው። የቪኦኤው ሄነሪ ዊልኪንስ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለሰብአዊነት የተኩስ አቁም መደረጉን ከአምስት ሳምንት በፊት አስታውቀው ነበር። ይሁን እንጂ የአቃል ከወዲሁ መፍረስ ጀምሯል። በሰሜን የአማራው ክልል ጦርነቱ ቀንሶ ነበር፤ ባለፈው ሳምንት ግን እንደገና ተቀስቅሷዋል። በኦሮሚያ ዞን ድንበር አዋሳኝ በሸዋ ሮቢት አቅራቢያ በሚገኙ ሰላማዊ ሰዎች ላይ የፋኖ ሚሊሻ ቡድኖች ተኩስ በከፈቱ ጊዜ በተነሳው ግጭት በስፍራው የነበሩ የአይን ምስክሮች የተመለከቱትን ለቪኦኤ ተናግረዋል። የአይን ምስክር የነበሩት አቶ ወንደሰን ማሞ የሚከተለውን ብለዋል። ሞላላታ፣ ግጭቱ ሲጀመር ሶስት ኪሎ ሜትሮች ርቀት ላይ ነበርኩ። ሞላሌ ግጭቱ የተስፋፋባት ዋና ቦታ ናት። በዓመት ጊዜ ውስጥ እንደደረሱት ሦስት የብሔር ተኮር ግጭቶች ልክ አጣዬ ከተማ እንደነበረው ወድማለች። በአማራ ክልል የሚገኙ ተራሮች በመንግሥት ኃይሎች በህዋት እና አማራ ሚሊሻ ቡድኖች መካከል ለወራት የሚካሄዱ ግጭቶች ማስተናገጃ ሆነዋል። እዚህ ያሉ ሰዎች ቤታቸው ወድሞባቸዋል ዘመዶቻቸው ተገድለውባቸዋል ሕይወታቸው ተሰናክሏል ያነጋገርኳቸው ብዙዎቹ ሰዎች የሚፈልጉት ሰላም ሰፍኖ ማየት ነው ከእነዚህ መካከል እሳቸው ብቻ ባይሆኑም ወይዘሮ ደመቁ አሊ አብዱ ባለፈው ዓመት የሕወሓት ወታደሮች ቤታቸውን ከተቆጣጠሩ በኋላ የተወሰደው ወንድ ልጃቸው ተገድሎባቸዋል የልጄን መሞት ሳረጋግጥ ብቸኝነት በጣም ተሰማኝ። የወደፊቱ ተስፋዬ የተነጠቀ መሰለኝ። ያለ አባት ስለሚያድጉት ሁለቱም ልጆች አሰብኩ። ካለሱ መኖር አስጠላኝ። በኢትዮጵያው የእርስ በርስ ጦርነት በሁለቱም በኩል ያሉት ወገኖች በሰብአዊ መብት ጥሰት ተከሰዋል። ይህ በመብት ድርጅቶች የቀረበው ምስል የመንግስት ኃይሎች የተወሰኑ የትግራይ ቡድኖችን ሲገድሉ የሚያሳይ ነው። አህመድ መሐመድ ሰይድ የህወሓትን ወታደሮችን በመኖሪያው አካባቢ ካለ ከተማ ለማስወጣት የተዋጋ የአገሬው ሚሊሻ ነው። በመጨረሻም ውጊያው ተጠናቋል በሚል ተስፋ አድርጎ ነበር። ይህንንም ሲገልጽ እንግዲህ ያለፈው ትምህርት ነው። እንደዚህ ያሉ ግጭቶች ተመልሰው እንደማይመጡ ተስፋ አድርጋለሁ። ሁሉም ትምህርት አግኝተዋል። ሁሉም ሰው የሰላምን ዋጋ ስለተገነዘበ ሰላም እንዲሰፍን የሚተጋ ይመስለኛል። ይሁን እንጂ የኦሮሞ ልዩ ዞን መንግስት ቃል አቀባይ ጀማል ሐሰን የህወሓት በአማራ ክልል መገኘት በአማራ ክልል የሚገኙ ሌሎች የሚሊሻ ቡድኖችን አጠናክሯቸዋል ይላሉ። ዞኑ ላይ አደጋ ያደረሱትን በኦሮሞ ልዩ ዞን ሁለቱም ኃይሎች አንድ ግብ ወይንም ኢላማ አላቸው። የሁለቱ ጥምረት ፖለቲካውን መልሶ ለመቆጣጠር እንዲያስችላቸው የመንግስትን መዋቅር በማፈራረስ የጋራ አጀንዳ ላይ እየተመሰረተ መሆኑ ግልጽ እየሆነ የመጣ ይመስላል። በኦሮሞ ዞን የሚገኙት የኦሮሞ ተወላጆች በአማራ ክልል የተከበቡ ናቸው። ባለፈው ጥር ጠቅላይ ሚኒስትር አብይ በአገሪቱ ሰላምን ለማውረድ ብሔራዊ ንግግር እንደሚደረግ አስታውቀው ነበር። ይሁን እንጂ ህወሓትን ጨምሮ በግጭቱ ተሳታፊ የሆኑትን በርካቶችን ቡድኖች አላካተተም በሚል ትችት አስነስቶባቸው ነበር። በኢትዮጵያ የፖለቲካ ተንታኝ የሆኑት ኪራም ታደሰ እንዲህ ይላሉ። እዚህ ውስጥ በተሳተፉ ወገኖች ሁሉ ላይ ተስፋ አድሮ ነበረ። ይህም በሚቃወሙ ወገኖች መካከል ልዩነት መታየት ጀምረዋል። በተለይም እዚህ ውስጥ ባልተካተቱ ወገኖች ዘንድ ተአማኒነቱ አጠያያቂ ሆኗል። ሌላው እንኳ ባይሆን ቢያንስ አዲስ ውጊያ በተቀሰቀሰበት በዚህ በአማራው ክልል የሚገኙ ነዋሪዎች የሚመኙት ሰላም የሚመጣ ስለመሆኑ እርግጠኛ መሆን የተቻለ አይመስልም። በሰሜኑ የሀገሪቱ ክፍል የተፈጠረው ጦርነት በተለይ ለአማራና አፋር ክልሎች የስራ አጥ ቁጥር መጨመር አባባሽ ምክንያት ሆኗል ሲሉ የፌዴራል የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናግረዋል። በሀገሪቱ ያለውን የስራ አጥ ቁጥር ለመቀነስ መስሪያ ቤታቸው ገበያውን መሰረት ያደረገ ስልጠና ለመስጠት መዘጋጀቱ ንም ሚኒስትሯ ገልጸዋል። ከዚህ በፊት በተለያዩ ዩኒቨርሲቲዎችና ኮሌጆች ተመርቀው ስራ ፈላጊ ለሆኑ ወጣቶች እንደገና ስልጠና ለመስጠት ዝግጅት ላይ መሆኑንም አክለው ገልጸዋል። ሚኒስቴር መስሪያ ቤታቸው በአማራ ክልል በጦርነቱ ምክንያት የወደሙ ኢንተርፕራይዞችን መልሶ ለመገንባት የሚውል የሰማኒያ ሚሊዮን ብር የሚገመት የቁሳቁስና የገንዘብ ድጋፍ አድርጓል። አስቴር ምስጋናው ዝርዝር አላት። በአማራ ክልል በብዙ ሺህ የሚቆጠሩ ስርዓት ወጣቶች ይገኛሉ፣ ይላል ሀያ ሺህ ወጣቶችን በስሩ የያዘው የአማራ ስርዓት መሀንዲሶች ማህበር ሊቀመንበር ወጣት ሀሽም ማዛን ነው። በሃይድሮሊክ ኢንጂነሪንግ ተምር ስመረቅ በርካታ ሰፊ ውሃ ሀብት አለን አፈር ምን አለን፣ ስለዚህ የተሻለ ድልም ለእኔ ለሀገር ትልቅ አስተዋጽኦ እናደርጋለን በሚል ብዙ ጓደኞቻችንም በዛ ለክ ግራጆ የታደረግነ ግን የጠበቀ ነገር በአለው የተቃረ ቅጥር ቢባል ይባል አሁን ሪል ያለው ነገር እውነት ለመናገር 40 ሺ፣ 50 ሺ፣ 60 ሺ አንጣን ይቀጥር በጣም የተበላሸ አሰራር ነው ያለው። ስለዚህ ቅጥር እንኳን ሲቀጥር ለይስሙላ ዝብሎ ማስታወቂያ ምናምን ይወጣል እንጂ በገንዘብ ነው ሁሉም ነገር የሚሆነው። የፌዴራል የስራና ክህሎት ሚኒስቴር ሙፈሪሃት ካሚል የአማራ ክልልን ጨምሮ በተለያዩ አካባቢዎች የስራ አጥነት ችግር አሳሳቢ ፈተና መሆኑን ጠቅሰዋል። በሰሜኑ የሀገሪቱ ክፍል የተፈጠረው ጦርነት ደግሞ በተለይ በሁለቱ ክልሎች የስራ አጡን ቁጥር እንዲጨምር ምክንያት ሆነዋል ብለዋል። ጦርነቱ አባባሽ ምክንያት ሆኖ አፋርንም ጨምሮ ተጨማሪ አዳዲስ ስርአጥነት እንዲፈጠር አድርጓል። በነበረው ላይ እንደ ሀገር ከጊዜ ወደ ጊዜ እየጨመረ የመጣውን የስርአት ቁጥር ለመቀነስ የኢንዱስትሪዎችን ፍላጎት ያሟላ ገበያው የሚፈልገውን ስልጠና ለመስጠት ዝግጅቱ ተጠናቋል በማለት አብራርተዋል። ወይዘሮ ሙፈሪያት መዋቅራዊ ችግሮች ናቸው ያልናቸው የስርዓተ ስልጠና ችግር ገበያው የሚፈልገውና ተማሪዎች ሰልጥነው የሚወጡት በቴክኒክና ሙያ፣ በዩኒቨርስቲዎችም ያልተጣጣመ ሆኖ የሚገኝበት ሁኔታ አለ። ለዚህ የመጀመሪያው ስራ የገበያውን ፍላጎት መሰረት ያደረገ ስርዓተ ስልጠና መዘርጋት ነው የሚሆነው እና አንዱ ላለፈው ስድስት ወራት ትኩረት ሰጠን ስንሰራ የቆየ ነው ስርዓተ ስልጠናውን የማስተካከል ጉዳይ ነው። ይሄ ደግሞ አሁን ባለንበት ዘመን እጅግ ተፈላጊነት ያለው ጉዳይ ነው። ሀርድ ስኪሉን ቢሆን የሚሰለጥኑበት ገበያው ከሚፈልገው ጋር ያለመጣጣም አለውና የኢንዱስትሪዎችን ፍላጎት መሰረት ያደረገ ዳሰሳ አካሄደ። ከሚኒስትር መስሪያ ቤቶች እንደ መጀመሪያ ዙር ከስምንት ሚኒስትር መስሪያ ቤቶች ጋር እዚህ ፍላጎት ላይ የተመሰረተ ሰፊ ስራ ነው እየሰራ ነው። የኢትዮጵያ ገበያ፣ የአለም ገበያ፣ ሌሎችም ገበያዎች ምን አይነት የሰለጠነ የሰው ኃይል ይፈልጋሉ የሚሉ ጉዳዮችን የሚተነብኝ ስርዓት ነው ማለት ነው። የዚህ ስርዓት ግንባታ ተጀምሯል። በኢትዮጵያ በየአመቱ ለሶስት ሚሊዮን ስርዓት ወጣቶች ቋሚ የስራ እድል ለመፍጠር እቅድ መያዙን የገለጹት ሚኒስትሯ ለኢትዮጵያም ሆነ ለዓለም ገበያ ብቁ የሆኑ ምሁራንን ማፍራት ቀዳሚ ስራ እንደሆነ ነው የተናገሩት። እንደ ሚኒስትሯ ገለጻ ከዚህ በፊት ከዩኒቨርሲቲዎች እና ከሌሎች የትምህርት ተቋማት ለተመረቁ ወጣቶች ክህሎት የሚያሳድግ ስልጠና ለመስጠት ዝግጅት ተጀምሯል ብለዋል። ከዩኒቨርሲቲ የሚሆን ከቴክኒክና ሙያ ተቋማት ሰልጥነው የወጡ ሙያተኞች ሪስኪል መደረግ አለባቸው። የጎደላቸውን ክህሎት የሚሞላ ስልጠና ሊሰጣቸው ይገባልና ይሄንንም መሰረት ያደረገ ስራ ለመስራት የሚያስችል ስርዓት ይኖረናል ወደፊቱ። አፓረንትሺፕ ላይ በስፋት እየሰራ ነው ያለ ነው መስሪያ ቤታቸው። በአማራ ክልል በጦርነቱ ምክንያት ለወደሙ ኢንተርፕራይዞች ማጠናከሪያ የሚሆን 187 ሚሊዮን ብር ግምት ያላቸው ቁሳቁሶችንና ገንዘብ ለክልሉ መንግስት አስረክቧል። ድጋፉን የተረከቡት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ተከታዩን ብለዋል። ስልጠናና ክህሎት ሚኒስቴር ቴክኒክና ሙያ ተቋሞችን ወድመው ተዘርፈው አገልግሎት ውጭ መሆናቸውን በማየት አጠቃላይ ሚኒስቴር መስሪያ ቤቱ ተጠሪ ተቋማት እና የክልል ቢሮዎች በጋራ መልሰን የወደመውን የተዘረፈውን ሀብት በመተካት እና ደረጃውን የጠበቀ በማድረግ መማር ማስተማሩና ስልጠናው እንዲቀጥል ማድረግ እንችላለን ብላችሁ በአይነትም በገንዘብ ያደረጋችሁት አስተዋጽኦ ከፍተኛ ማሳያ መሆኑ መገንዘብ ይቻላል። በዚህ ዓመት በአማራ ክልል አንድ ነጥብ አምስት ሚሊዮን ለሚጠጉ ስርዓት ወጣቶች ቋሚ የስራ እድል መፈጠር መቻሉንም ተገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። እንደ ዩክሬን የመከላከያ ሰራዊት አገላለጽ የሴት ወታደሮችና መኮንኖች ከዩክሬን ተዋጊ ጦር 15 ከመቶ የሚሆነውን እጅ ይሸፍናሉ። እንደ አውሮፓውያኑ አቆጣጠር ከ2014 ጀምሮ ከ30ሺ በላይ ዩክሬናውያን ሴቶችም ተዋጊ አርበኞች ሆነዋል። እነዚያ ቁጥሮች ከሩሲያ ወረራ ወዲህ ደግሞ እጅግ በጣም ጨምረዋል። ማሪያ ፕሩስ ተከታዩን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርበዋል። ከዕለታት በአንዱ የዩክሬን ጦርነት ቀን በኪየቭ አስተርጓሚ ሆና ብቅ ያለችው ኤቭጌኒያ ኤርማልድ እጩ ሌፍተናንት ሆነች። ከዚያም የዩክሬን ድንበር አስከባሪ በመቀጠልም በዩክሬን ሰራዊት ውስጥ የአንድ ልዩ ጦር መኮንን ከመሆን ደርሳለች። ወደ ሰራዊቱ የገባችበትን ምክንያትና መንገድ እንደሚከተለው ትገልጸዋለች። ሰራዊቱን መቀላቀል የፈለግኩት በዩክሬን ወታደራዊ እርምጃ መወሰድ በተጀመረበት እንደ አውሮፓውያን አቆጣጠር በ2014 ዓ ም ነበር። ይሁን እንጂ ያን ጊዜ በጣም ህፃን የሆነ ልጅ ነበረኝ። ጦርነቱ በተጀመረበት በዚያ ሰዓት ግን ምንም አላቅማማሁም። አሁንማ ሌላ ነገር መስራቱም ጨርሶ አላስበውም። የአሮና ኮርንሁዝ የተዋጊ ጦር ሕክምና ቡድንን በመቀላቀል የዩክሬንን ጦር ማገልገል ከጀመረች ሁለት አመት ሆናት። ሰራዊቱን ስለ መቀላቀሏ እንዲህ ትላለች። ሰራዊቱን የተቀላቀልኩት ሁልጊዜም እሱን ማድረግ እፈልግ ስለነበረ ነው። የገባሁት እንደ ኢሮፓያን አቆጣጠር በ2014 ዓ ም አልነበረም፣ ምክንያቱም በዛን ወቅት ሚያዝያ ወር ላይ ልጅ ወልጄ ነበር። እንደ ኤሮፓን አቆጣጠር በጥር 2020 ሰራዊት ውስጥ የነበረው የፍቅር ጓደኛዬ ግንባር ላይ የሞተበት ወቅት ነበር። ከዚያ በቃ እሱን ለማስታወስ ስል ጦርነቱን ለመቀላቀል ወሰንኩ። እንደ ዩክሬን መከላከያ ሚኒስቴር ገለጻ ከሆነ እንደ ኤሮፓ አቆጣጠር በ2021 መጨረሻ አካባቢ ወደ 32000 የሚጠጉ ሴቶች የዩክሬንን ተዋጊ ጦር ተቀላቅለዋል። ካትሪያና ፕራይማክ የዩክሬን ሴት አርበኞች ንቅናቄ ተባባሪ መስራች ናት። ላለፉት ሰባት ዓመታት በዩክሬን ጦር ውስጥ ስለ ሴቶች መብት ስታገለግል ቆይታለች። ይህም ሁሉ ጥረት ተደርጎ ግን አሁንም ሴቶችና ወንዶች በሰራዊቱ ውስጥ እኩል አይታዩም ትላለች። ይህንንም ስትገልጸው ሴት ልጅ ሰራዊቱን ከተቀላቀለች ቤት ውስጥ ልጅ ቢኖራትና ከባሏ ጋር ከቤት የሚጠብቋት ከሆነ ስለዚ ሴት ወግ አጥባቂው ማህበረሰብ ምን ሊል እንደሚችል ልታስቢ ትችያለሽ። ምንም እንኳን ያው ሴት ልጅ የፈለገችውን የስራ መስክ የመምረጥ መብት ቢኖራትም ወይም ባልና ሚስትም ውትድርና ውስጥም ሊገቡ ቢችሉም ማለት ነው። በዚያ ላይ ደግሞ ሴቶች የወንድ ባልደረቦቻቸውን አክብሮት ለማግኘት እጥፍ ድርብ መስራት ይኖርባቸዋል የምትለዋ ኤቭጌንያ ኤርማልድ ይህን አክላበታለች። እዚህ ላይ ግልጽ መሆን እፈልጋለሁ። ከሁሉም የከፉት ሁለቱ ሳምንታት ከባድ ነበሩ። አሁን ግን ጠንካራ ሰራተኝነቴና ጽናቴን አረጋግጫለሁ። ወንዶቹም ሙሉ ለሙሉ ተቀብለውኛል። አሁን ግን ታውቂያለሽ፣ በቃ ለእኔ እንደ ቤተሰቤ ናቸው። እንደ ኤሮፓ አቆጣጠር በ2014 የመጀመሪያው ወታደራዊ እርምጃ ዶናባስ ግዛት ላይ ከተወሰደበት ጊዜ አንስቶ ላለፉት ስምንት ዓመታት በርካታ ሴቶች በሰራዊት ውስጥ ከፍ ያለውን ስፍራ እያገኙ መጥተዋል። የዩክሬን ሴት አርበኞች ንቅናቄም ቢሆን በሰራዊቱ ውስጥ ደህንነትና መከላከልን ማዕከል ባደረገው አገልግሎት ውስጥ እያስመዘገቡ የመጡት የጾታ እኩልነት ለውጥ ቀላል የሚባል አይደለም። ካተሪያና እንዲህ ትገልጸዋለች። ሴቶች አሁን አሁን በእኩልነት እየታዩ ነው። መብት እንዳላቸው ፍጥሮችም እየተወሰዱ ነው። ያ ትልቅ እርምጃ ነው። ከዚህ ቀደም ሰራዊት ውስጥ ማንም ሰው ስለ ወሲባዊ ጥቃትም ሆነ ማስፈራራት የሚናገር አልነበረም። አሁን ግን ይሄ ጉዳይ አይነኬ መሆኑ ቀርቷል። እየሰራንበት ነው። ለአሁኑ ግን ትላለች ካተሪያና። ለአሁኑ ግን ለወንዶችም ሆነ ለሴቶች እጅግ በጣም አንገብጋቢ የሆነው ጉዳይ ለሁለቱም መሳሪያና መድኃኒት ማግኘት ነው። ለዚህ ደግሞ ከዩክሬን ጋር የተሰለፉ ምዕራባውያን አጋር አገሮች በሚችሉት ሁሉ መርዳት ይኖርባቸዋል ብላለች። ወደ ተከታዩ ዘገባችን እንለፍ። ሚዲያ በሶማሌ በሴቶች ብቻ የሚካሄድ የመጀመሪያ የቴሌቪዥንና ራዲዮ ጣቢያ ነው። በተባበሩት መንግስታት ድርጅት የሚታገዘው ቢላን ሴቶችን በሚመለከቱ ጉዳዮች ዙሪያ በማተኮር ፕሮግራሞችን ያሰናዳል። የሴቶች መብቶች እንዲከበሩም ይሟገታል። አህመድ መሐመድ አደን ከሞቃዲሾ ያጠናቀረውን ሪፖርት ቆንጅታዬ ታቀርበዋለች። ቢላን ሚዲያ ሞቃዲሾ ውስጥ መከፈቱ የሶማሊያ ሴቶች በዚች ወንዶች የበላይ በሆኑባት ሀገር ሴቶች የአደባባይ ስፍራቸውን ለመያዝ የሚያደርጉትን ጥረት አንድ እርምጃ ያስመዘግብበታል። ቢላን በሶማልኛ ብሩህ፣ ጥርት ያለ ማለት ነው። የጣቢያው መስራች ሴቶችም ሴቶችን የሚመለከቱ ትላልቅ ጉዳዮች ትኩረት እንዲያገኙ እያደረግን የጣቢያችንን ስም እናከብራለን ብለዋል። የቢላን ሚዲያ ዋና አዘጋጇ ናስሬን መሐመድ ኢብራሂም ታብራራለች። የጣቢያችን መርሃ ግብር ማህበረሰቡ ላይ በተለይ ደግሞ ሴቶች ላይ የተደቀኑትን አያሌ ችግሮች ለማሸነፍ የታቀደ ነው። ሴቶችን የሚመለከቱ ብዙ ታሪኮችን ገሃድ እናወጣለን። ይፋ እንዲወጣ ስለማይፈቀድ ነው እንጂ በማህበረሰባችን ውስጥ ብዙ ነገር ይደርሳል። ቢላን ያወጣዋል። ቢላን ሚዲያ በሴቶች ብቻ የሚካሄድ ጣቢያ መሆኑ መደፈር ጾታዊ ጥቃት ወይም የሴቶች ጤና ችግሮች ብዙውን ጊዜ ቸል በሚባሉባት የሶማሊያ ወግ አጥባቂ ህብረተሰብ ውስጥ ለውጥ ያመጣል ብለው መስራቾቹ ተስፋ አድርገውበታል። ቢላን ዓላማው ከዋና ዋናዎቹ የሀገሪቱ የዜና ማሰራጫዎች ጋር ፉክክር ውስጥ መግባት ሳይሆን የራሳችንን ጎዳና ቀይሰን የሴቶችን ድምፅ አጉልቶ ለማሰማትና ወንዶች የበላይ በሆኑባት ሀገር አጀንዳዎች ላይ ተጽዕኖ ለማሳደር ነው ብለዋል። የቢላን ምክትል ዋና አዘጋጅ ፋቲ መሐመድ አህመድ እንዲህ ስትል ታስረዳለች። ውሓን ከራ ውሓ ይህን ጣቢያ የመሰረት ነው በአመዛኙ ለሞቃዲሾ፣ በአጠቃላይም ለሶማሊያ ሴቶች ብለን ነው። ሶማሊያ ውስጥ ወንዶችም ሴቶችም የሚሰሩባቸው መገናኛ ብዙኃን ተቋማት አሉ። ነገር ግን ሁሉም ወይ በወንዶች የሚመሩ ናቸው ወይም ባለቤቶቹ ወንዶች ናቸው። እናም ሴቶችን የሚመለከቱ ችግሮች ቦታ ተሰጥቷቸው በጥልቀት ውይይት አይደረግባቸውም። በሴቶች ላይ በሚደርስ ጥቃት ዙሪያ በጥልቀት ውይይት አለመደረጉ አንዱ ማሳያ ነው ብላለች። ፋቲ የቢላን ሚዲያ አላማው ትርፍ ማግኘት እንዳልሆነም ታስረዳለች። ገንዘብ ለመስራት አይደለም የተነሳ ነው፣ ይልቁንም የሴቶችን ውጤታማነትና አቅም ለማሳየት ነው። ስለዚህ የእኛ ፍላጎት የሙያ ክህሎቶቻችንን አሳድገን ከሙስናና ከወንዶች ወከባ ነጻ በሆነ መድረክ ለመስራት ነው። የመገናኛ ብዙሃን ኢንዱስትሪ ባልደረቦች ጽንፈኛ እስላማዊ ታጣቂ ቡድኖች ጋዜጠኞችን ከመጉዳት ከመግደልም ጭምር ወደኋላ በማይሉባት ሀገር ሴት ጋዜጠኞች ብቻቸውን የሚዲያ ተቋም መክፈታቸው ድፍረት የተሞላበት እርምጃ ነው ይላሉ። ለሴት ጋዜጠኞች ደግሞ ይብሳል። ሴት ጋዜጠኞች አሁንም ቢሆን በዜና ተቋማት ወሲባዊ ትንኮሳ፣ የባህል ተጽዕኖ፣ የቤተሰብ ተጽዕኖ ወዘተ ከወንዶቹ አቻቸው ያነሰ ክፍያም ጭምር መሳሰሉ ተግዳሮቶችን እየታገሉ ነውና፣ በሶማሊያ ለጋዜጠኞች ነፃነት የሚሟገተው የሶማሊያ ጋዜጠኞች ስብስብ ሶማሊ ጆርናሊስት ሲንዲኬት የጾታ ጉዳዮች ኃላፊዋ ሂንዳ ጃማ እንዲህ ሲሉ ያስረዳሉ። ይህ ራዲዮ ጣቢያ ብዙ ችግር ሊገጥመው ይችላል። በሴቶች ብቻ የሚመራ እንደመሆኑ ባህላዊ ፈተና ሊደቀንበት ይችላል። ሴቶች ብቻቸውን መስራት ወይም ብቻቸውን በጋዜጠኝነት ሙያ መሰማራት በሶማሊያ ኅብረተሰብ አልተለመደም። ከሃይማኖት አኳያም ደግሞ አንዳንዶቹ የሃይማኖት መሪዎች ሴት ሚዲያ ውስጥ ምን አገባት የሚሉም ሊኖሩ ይችላሉ። ቢላን ሚዲያ ባለፈው እሁድ ስርጭቱን ጀምሯል። የተዘረዘሩትን በርካታ ፈተናዎች አሸንፎ መዝለቅ አለመዝለቁ ወደፊት የሚታይ ይሆናል። እያደመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን በተመለከተ አስተያየት ሲኖራችሁ የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር ሃሽታግ ቪኦኤ አምሐሪክ ላይም ዝግጅቶቻችንን እናጋራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ደስ ይላላችሁ። የአሜሪካ ድምፅ ቪኦኤ አሁን ወደ ተከታዩና የቅዳሜ ምሽትን ሰፋ ያለ ጊዜውን ወደሚወስደው ዘገባችን እንውሰዳችሁ። በኢትዮጵያ በፍጥነት እየተባባሰ ለመጣው የዋጋ ግሽበት አስቸኳይ ልባት የሚሰጥ የአቅርቦትና የዋጋ ማረጋጊያ ቦርድ ሊቋቋም እንደሚገባ የዘርፉ ባለሙያዎች አሳሰቡ። የኢትዮጵያ ኢኮኖሚክስ አሶሲሽን የዋጋ ግሽበት እና የፖሊሲ አማራጮችን በተመለከተ ያደረገውን ጥናት ይፋ ባደረገበት ወቅት የሀገር ውስጥና የውጭ ግጭቶች በኢትዮጵያ ለተከሰተው የዋጋ ግሽበት ከፍተኛ አስተዋጽኦ ማበርከታቸውን አስታውቋል። እንደ አውሮፓውያን አቆጣጠር ከ2015 ዓ ም ጀምሮ በኢትዮጵያ ግጭቶች በከፍተኛ መጠን እየጨመሩ በ2021 ብቻ ከ1500 በላይ ከፖለቲካ ጋር የተያያዙ ግጭቶች እንደነበሩና እነዚህም ለዋጋ ግሽበት ጉልህ አስተዋጽኦ ካበረከቱ ዋነኛ ችግሮች መካከል መሆናቸውን የአሶሴሽኑ የጥናትና የምርምር ክፍል ኃላፊ ዶክተር ደግጌ ጎሹ ገልጸዋል። ከውጭ ደግሞ የሩሲያና የዩክሬን ግጭት በሀገሪቱ ያለው ዋጋ ግሽበት በፍጥነት እንዲባባስ ማድረጉን የአሶሴሽኑ ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አብራርተዋል። በአሁኑ ወቅት የኢትዮጵያ ዋጋ ግሽበት ቀዳሚ ከሆኑ አስር የዓለም ሀገራት አንዷ መሆኗን ያመለከተው ጥናቱ የመፍትሄ እርምጃዎችንም ጠቁሟል። ከኔዲያ ባተ ሰፋ ያለ ዘገባ አለው። የኢትዮጵያ ኢኮኖሚክስ አሶሲሽን ባለፈው ረቡዕ ሚያዝያ 192014 ዓ ም ይፋ ባደረገው የጥናት ግኝት በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ የሚገኘው የዋጋ ግሽበት ዋነኛ ምክንያት ያላቸውን ከአቅርቦትና ከፍላጎት ጋር የተያያዙ ነጥቦችን መለየቱን አስታውቋል። ከአቅርቦት ጋር በተያያዘ ከተጠቀሱ ስድስት የዋጋ ግሽበት ምክንያቶች መካከል የሀገር ውስጥ የእርስ በርስ ግጭት አንዱ መሆኑን የጥናቱን ውጤት በተመለከተ ጋዜጣዊ መግለጫ የሰጡት የአሶሲሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ ገልጸዋል። ግጭት በተለይ እንደኛ ሀገር ብዙ ዳይቨርሲቲ ባለበት ሀገር ይጠበቃል። ግን ያለፉት ሀያ ሰላሳ ዓመታት የሚያሳየው እስከ መቶና እንደዚ አካባቢ የሚሆኑ ግጭቶች በኢትዮጵያ ውስጥ ያን ያክል የዋጋ ግሽበት አያስከትሉም። ብዙም የተለመደ ነገር ስለሆነ በጣም የሚታወቁ ግጭቶችና ደረጃቸውም የሚታወቅ ቢሆንም ማለት ነው። ግጭቶች ይኖራሉ፣ ይቀጥላሉ ዋጋው ብዙ ለውጥ ሳያመጣ ማለት ነው። በጣም የሚገርመው ከ2015 ጀምሮ ግን እንደ አውሮፓ አቆጣጠር ነው በሙሉ ነገራቸው ዓመታት ከፍተኛ የግጭት ሁኔታ መከሰት አለ በሀገሪቷ ውስጥ። በ2021 ብቻ 1529 ከፖለቲካ ቫዮለንስ ጋር የተያዙ ግጭቶች ተከስተዋል። ንጹሐን ዜጎችን ኢላማ ያደረጉ ወደ 424 ግጭቶች በአንድ ዓመት ብቻ ተከስተዋል። ግጭቶቹ ምንድን ናቸው የሚለውን ስታዩ ለዚህ አባባሽ የሆኑ ብዙ ምክንያቶች አሉት። በዘር፣ በሃይማኖት፣ በጎሳ በመሳሰሉ ሊሆን ይችላል። መከፋፈል ካለባቸው ከፍተኛ ችግር ካለባቸው የአፍሪካ ሀገሮች ኢትዮጵያ ሁለተኛ ናት። እንደዚሁም ከፍተኛ የህዝብ ይሆ የሀገር ውስጥ ህዝብ መፈናቀል አለባት ከሚባሉት ሀገሮች የኢትዮጵያ ስድስተኛዋ ናት ከአፍሪካ። ይህም የግጭት ምንጭ ነው። እንደዚሁም ኢንስቲቱሽናል ፍራግመንቴሽን፣ የተቋማት መበጣጠስ የደረሰባት ሀገር ከአፍሪካ አስራ ሶስተኛዋን ደረጃ ይዛለች። ባለ የጸጥታ ችግር አለባቸው ከሚባሉት ከፍተኛ ችግር አለባቸው ከሚባሉት ኢትዮጵያ አስረኛ ሆናለች፣ በ201 ማለት ነው። እነዚህ ሁሉ የግጭቱ መንስኤዎች ተደርገው ሊወሰዱ ይችላሉ። ግጭት ማለት አጠቃላይ የምርት ግብዓትን ያጠፋል፣ የማምረቻ ቦታን ያጠፋል፣ ምርቱን ያጠፋል። አጠቃላይ የምርት ስርጭት በአገር ውስጥ እንዳይካሄድ ያደርጋል። የእሱ መከሰት ዋጋን እንዲጨምር አይደለም የሚያደርገው ፣ ኢንፍሌሽን ኤክስፕሎድ እንዲፈነዳ ነው የሚያደርገው ወይም እንዲገነፍል ነው የሚያደርገው በአንድ ጊዜ። ለዚያ ነው በዚህ አንድ ዓመት ውስጥ ዋጋ በሚገርም ሁኔታ ነው ስካይሮኬት ያደረገው ማለት ነው። ሌላው ከሀገራዊ የዋጋ ግሽበት አባባሽ ምክንያቶች መካከል በጥናቱ የተጠቀሰው የግብርናና የኢንዱስትሪ ምርቶች አቅርቦት ማነስና የሀገሪቱ የኢኮኖሚ መዋቅር በአገልግሎት ዘርፍ የበላይነት መመራቱ እንደሆነም ነው የጥናቱ አቅራቢ ዶክተር ደግዬ ያብራሩት። በእኛ ኢኮኖሚ አወቃቀር ወደ ሶስት ሴክተሮች አሉ። ዋና ዋና ሴክተሮች ግብርና፣ አገልግሎት ዘርፉና ኢንዱስትሪ የሚባለው ነው። ከ2015 እስከ 2014 ድረስ ግብርናና አገልግሎት ዘርፉ ቅድሚያ ለመውሰድ ከፍተኛ ፉክክር ውስጥ ነበሩ። በመጨረሻ ግን በ2014 የአገልግሎት ዘርፉ አጠቃላይ ኢኮኖሚውን መምራት የጀመረበት ሁኔታ አለ። ይሄ የሆነው እንግዲህ የኢንዱስትሪ ዘርፉ በአቅርቦት ዘርፍ የተፈጠረውን ክፍተት ግብርና በመቀነሱ ምክንያት የተፈጠረውን ክፍተት ከመሸፈኑ በፊት የአገልግሎት ዘርፉ ኢኮኖሚ መምራት የቻለበት ሁኔታ አለ። በእኛ አገር ነባራዊ ሁኔታ ኢንዱስትሪ ዘርፍ ስንል አምራች ዘርፍ ይባል እንጂ እንዲሁ በደፈነው 17 በመቶ የሚሆነው ወደ 23 በመቶ ነው። ኢንዱስትሪ ዘርፉ የሚሸፍነው 17 በመቶ የሚሆነው መልሶ አገልግሎት ነው። ኮንስትራክሽን ስለሆነ ማለት ነው። አምራች ዘርፉ በኢንዱስትሪ ውስጥ 5.3% ብቻ ነው። ስለዚህ ሁለቱም ዘርፎች ሞሮለስ አገልግሎት ዘርፍ ናቸው። ሰርቪሱ ወደ አገልግሎት ዘርፉ ወደ 33% ይሸፍናል። ኢንዱስትሪውም እንደዚሁ በአጠቃላይ 54 በመቶ፣ 55 በመቶ የሚሆነው የኢትዮጵያ ኢኮኖሚ አገልግሎት ዘርፍ ሆኗል። ስለዚህ ሁሉም ሴክተሮች ዋጋ ቢያባብሱ አገልግሎት ፍላጎትን ይፈጥራል እንጂ አቅርቦቱን ስለማያመጣ ማለት ነው። በዚህም የተነሳ ኢትዮጵያ በማኑፋክቸሪንግ ዘርፍ ከአምስት ዝቅተኛ ማኑፋክቸሪንግ ዘርፍ አላት ከምትባል አፍሪካ ሀገሮች ከአምስቱ አንዷ ናት። በዚህም የተነሳ ኢንዱስትሪ ዘርፉም በዋናነት ኢንፍሌሽናሪ ነው እንላለን። ዋጋን ሲያባብስ ነው የቆየው የኢትዮጵያ ኢኮኖሚ። ልክ ሌሎች ሀገሮች ኢንፎርሜሽን ቴክኖሎጂ ኢኮኖሚስ ደርሰዋ እንደሚባሉት ሀገሮች ኢኮኖሚው በአገልግሎት ዘርፍ እየተመራ ነው ማለት ነው። ስለ ኢኮኖሚክ ስትራክቸሩ ባድሪ ስትራክቸር ነው እንላለን። አሁን ባለው ሁኔታ በዚህ ስትራክቸር ዋጋን ለመቆጣጠር የሚያስችል ምንም አይነት ኢኮኖሚያዊ መዋቅር የለንም እንላለን። ለኢኮኖሚ እድገት ቁልፍ ሚና ያለው የመሬት አቅርቦት በከፍተኛ ደረጃ መውረዱም ከዋጋ ግሽበት አባባሽ ምክንያቶች መካከል ነው። ለግብርና በሉት ለማናቸውም ኢንቨስትመንት ቤቶችን ለማምረትና ለመሳሰሉት ዋና ግብአ ስለሆነ መሬትን በሚገባ መጠቀም ምርትና ምርታማነትን ለማሳደግ በጣም ወሳኝ ጉዳይ ነው። እዚ ጋ የምናየው በ2016 አካባቢ መሬትን በአግባቡ የማቅረብና የመጠቀም መብት ምንም አይነት የመሬት ስሪት ሳይቀየር ማለት ነው። ላለፉት 45 ዓመታት በኢትዮጵያ ውስጥ የመሬት ስሪት አንድ አይነት ነው። መሬት በመንግስት ነው ያለው። ግን 96 በመቶ ነበር። መሬትን በአግባቡ የማቅረብና የመጠቀም ችሎታችን በ2016 አሁን 21 በመቶ ወርዷል። ብዙ ጊዜ ሰዎች የመሬት አቅርቦት ችግር አለ ሲባል መሬት ከግል ወደ መንግስት፣ ከመንግስት ወደ ግል ይሁን ብለው ኮንትሮቨርሽል ነገር ያነሳሉ። ባለው የመሬት ስሪት እንኳን መሬታችንን በአግባቡ ወሳኙን የምርት ግብአት መጠቀም አልቻልንም። ይሄ መዋቅራዊ ችግር ነው። ይህ ሳይሳካ ድረስ ለኢንቨስትመንት ይሁን መሬት ማቅረብ አንችልም። ለአርሶ አደሮች በሚገባ መጠቀም አይችሉም። መሬትን በአግባቡ ለቤትም ምርት ሆነ ሌሎች መጠቀም የማንችልበት ሁኔታ አለ። ስለዚህ የመሬት መብትን በተመለከተ ኢትዮጵያ በ2007 67ኛ የነበረችው ከ129 ሀገሮች በ2011 115ኛ ሆናለች። ይህ የሚያሳየው ስጋት የነበረውን መሬት በግል ቢሆን ይሻል ነበር ብሎ የሚከራከሩ አሉ። የሚያነሱት አርጉመንትም በአግባቡ አይጠቀሙበትም ነበር ያ ምናልባት ደርሶ ሊሆን ይችላል። ዞሮ ዞሮ ግን ባለው የመሬት ስሪት መሬታችንን አቅርበን ምርትና ምርታማርተን አሳድገን የህዝባችንን ዌልፌር ማሻሻል እንዳልቻል ያሳያል። ለዋጋ ግሽበት ወይም ንረት በዋና ዋና ምክንያትነት በጥናቱ የተለዩት ሌሎች ነጥቦች ከውጭ ምንዛሪ እጥረት ጋር በተያያዘ የገቢ ምርቶች ወይም የኢምፖርት ማነስ፣ የውጭ ምንዛሪ ክምችት በከፍተኛ መጠን መውረድና የብር አቅም ማነስ እንዲሁም በገቢ ምርቶች ላይ የሚጣለው የግብር መጠን ከፍተኛ መሆን ናቸው። ዶክተር ደግዬ ጎሹ እንዳብራሩት ከፍላጎት ጋር በተያያዘ ለዋጋ ግሽበቱ በምክንያትነት ከሚጠቀሱት መካከል ደግሞ የፍጆታ መጠን መጨመር፣ በገበያው ላይ የገንዘብ መጠን መጨመር ኢኮኖሚ አቅም አንጻር የወጪ ንግድ ወይም ኤክስፖርት መጠን ማነስና የባንክ ወለድ ምጣኔ የተዛባ መሆን እንደሚገኙበት ነው። በጥናቱ የተመለከተው የዋጋ ግሽበት አባባሽ ከሆኑት የሀገር ውስጥ የእርስ በርስ ግጭትና ሌሎች ምክንያቶች ባለፈ ከውጫዊ ምክንያቶች መካከል የሩሲያና ዩክሬን ጦርነት ዋነኛው መሆኑን የገለጹት ደግሞ የኢትዮጵያ ኢኮኖሚክስ አሶሲሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ናቸው። የራሽያና ዩክሬን ጦርነት እንደምታውቁት በጣም ባልታሰበ ሁኔታ መከሰቱን ብቻ የሰማነው ነው። ሁላችን እንደምታውቁት ተጽዕኖ ግን ወዲያው የታየ ነው። በእኛ ሀገር ብቻ ሳይሆን ብዙ ሀገሮች ላይ ተጽዕኖ ታይቷል። በተለይ ተጽዕኖ የታየባቸው ሶስት ዋና ዋና ነገሮች አሉ። ስሪ ኤፍ ይሏቸዋል። ፉድ፣ ፊውል ና ፈርቲላይዘር ላይ ነው። ምግብ ነዳጅና ማዳበሪያ ላይ ነው በዋናነት የእነዚህ ተጽዕኖ በሌሎችም ሀገሮች የታየው እኛ ሀገር ያባባሷቸው ነገሮች አሉ። ለምንድን ነው እዚህ ላይ የታየው ብለን ስናይ እነዚህ ሁለት ሀገሮች በግብርና ምርት በዓለም ላይ አቅርቦቱን አብዛኛውን ፕሮፖርሽን የሚሸፍኑ ስለነበረ ነው። ሁለተኛ ነዳጅ ነው። ነዳጅ ወደ ውጭ ከሚልኩት ራሻ ሁለተኛ ደረጃ ትይዛለች። ማዳበሪያ ራሻ አንደኛ ናት በመላክ ወደ ውጭ። የማዳበሪያ ደግሞ ከነዳጅ ጋር ይያያዛል፣ ናቹራል ጋዝ የሚባለው ማዳበሪያ ለማምረትም እንደ ግብዓት ስለሚጠቅም ከራሻ ውጭ ያሉ ማዳበሪያ አምራቾች ራሳቸው ምርታቸውን እንዲቀንሱ አድርጓል በነዳጅ ምክንያት። ስለዚህ በአጠቃላይ በጦርነቱ ምክንያት አንደኛ ምርት ተስተጓጉሏል ማለት ነው። ሁለተኛ ስርጭቱም ተስተጓጉሏል። ስርጭቱ አንድ በጦርነት ሁለት በማዕቀብ ሶስት አገራቱ በወሰኑት ውሳኔ ራሱ። ፕሮፌሰር መንግስቱ የሩሲያና ዩክሬን ጦርነት በኢትዮጵያ ያለው የዋጋ ግሽበት ጫና እንዲበረታ ያደረገበትን ምክንያትም ያስረዳሉ። ወደ እኛ ሀገር ደግሞ ስንመጣ አንደኛ በእነዚህ ምርቶች ራሳችንን የቻልን አልነበርንም። በሀገር ውስጥ የሚመረቱ ምርቶች የሉም። ማዳበሪያም ብንወስድ፣ ነዳጅ ብንወስድ፣ የምግብም ዘይት እና ስንዴ የመሳሰሉትንም እናስገባ ነበር። ሁለተኛ እንደ ሌሎቹ አቅም እንዳላቸው ሀገሮች የመጠባበቂያ ክምችት የለንም እኛ። አንዳንድ ሀገራት ነዳጅ ባያስገቡም ሶስት አመት አራት አመት ከዛም በላይ ሊቆዩ የሚያስችላቸው ክምችት አላቸው። ምግብም እንደዛ። እኛ ያን አቅም የለንም። ሶስተኛ የእኛ ኢኮኖሚ ከራሽያ እና ከዩክሬኑ ጦርነት በፊትም በተለያዩ ሁኔታዎች ተጎድቷል። ጤናማ አልነበረም። የኮሮና ተጽዕኖ አለ። የግጭቱ የውስጥ ግጭቱ፣ የተፈጥሮ አደጋ ድርቅ ያስከትለው ተጽዕኖ አለ። የዋጋ ንረቱ ራሽያ ዩክሬን ጦርነት በፊትም የነበረው የዋጋ ንረት አለ። እነዚህ ተደማምሮ እኛ ላይ የሚኖረውን ተጽዕኖ የከፋ አድርጎታል ማለት ነው። በኢትዮጵያ በጣም ዝቅተኛ ከሚባለው መካከለኛ እስከሚባለው የገቢ ደረጃ ውስጥ ያሉ የህብረተሰብ ክፍሎች የዋጋ ግሽበቱ ዋነኛ ተጎጂዎች መሆናቸውን የሚገልጹት የአሶሴሽኑ የጥናትና ምርምር ክፍል ኃላፊ ዶክተር ደግዬ ጎሹ በአሁኑ ወቅት ኢትዮጵያ በዋጋ ግሽበት ቀዳሚ ከሆኑ አስር የዓለም ሀገራት አንዷ መሆኗን ገልጸዋል። ጃንዋሪ 2022 ላይ ያለፈው ሁለት ወር ወር ኢንፍሌሽኑ 33 ፐርሰንት ነው። ምግብ ወደ 42 ፐርሰንት ይደርሳል አመታዊ 2021 23% ነው የምታሳይ ዳይ ስለዚህ ኦልሞስት ከሁለት ዲጂት ከ10 ፐርሰንትና ከዛ በላይ ከሆነ በጣም ቆይቷል፣ ከ2015 ሳድስ ጀምሮ ነው ማለት ነው። በዚህም የተነሳ ኢትዮጵያ በዓለም ውስጥ ኢንፍሌሽናል ኢኮኖሚስ ከሚባሉት ውስጥ አንዷ ናት። ኢንፍሌሽን የዋጋ ግሽበቱ በየሸቀጥ አይነቱ የሚለያይ ስለሆነ የምግብ ዋጋ ከፍተኛ አስተዋጽኦ ያደረገው ለዋጋ ግሽበቱ የትኛው ነው ካላችሁ፣ በጣም ዋናው የሆነው ዳቦና የብር እህሎች አርባ ሁለት በመቶ የሚሸፍነው የምግብ ግሽበት መዋጋ ግሽበት በዚህ የሚሸፈነው ምግባችንም ባስኬታችን ባስኬቱ እዚህ ላይ ነው። ሁለተኛው ቀጥሎ አትክልትና ፍራፍሬ የመሳሰሉ ናቸው። ይሄ ለፖሊሲ ኢንተርቬንሽን ስለሚጠቅም ነው። ምግብ ባልሆኑ ሸቀጦች ላይ በጣም ከፍተኛ አስተዋጽኦ ያደረገው ወደ 35 በመቶ ከቤት ጋር የተያዙ ጉዳዮች ናቸው። ቤት ወደ መሬት ወዳልኳቸው ይሄዳል። ቅድም ወዳልኳቸው በሁለቱም ዘርፍ ላይ ለግብርና በጣም ወሳኝ ነው። እህል ለማምረት መሬት የቤት አቅርቦትንም ለማመቻቸት በጣም ወሳኝ ነው። በሁለቱ መንገድ ኑሯችንን በጣም አክብሎታል ነው የዋጋ ግሽበቱን መከላከል ያስችላሉ በሚል በጥናቱ የተለዩ መፍትሄዎችንም አብራርተዋል። ምንድን ነው መደረግ ያለበት? ባደረግነው ዲያግኖስቲክስ ምርመራ ስድስት ጉዳዮች በጣም ወሳኝ ናቸው የኢትዮጵያን መዋቅራዊ ችግር ለመፍታትና አሁን ያለበትን ኢንፍሬሽናሪ ትሬንድ ለማስተካከል የሚል ነገር ነው። አንደኛው ከመሬት ጋር የተያዘውን ችግር መፍታት ባይንዲንግ ኮንስትሬንት ነው። ቁልፍ ችግር አንዱ ይሄ ነው። ሁለተኛው ከሰው ኃይል ጋር የተያያዘ ነው። ሶስተኛው ከቴክኖሎጂ ጋር የተያያዘ ነው። ሌላው ወለድ ምጣኔ ጋር ወይም ማበደሪያም ማስቀመጫም ሪል ኢንተረስት ሬት የሚባለው ነው። የአገር ውስጥ ግጭትና ኢምፖርት ታሪፍ ወይም የማስመጫ ታሪፍ ከተፈቱ ሌሎቹ ችግር አይደሉም ማለት አይደለም። አንዱ ዋናው ችግር ከተፈታ ሌላውም ችግር አብሮ ሊፈታ የሚችልበት ስላለ ነው። አንድ ሀገር ያለው ሀብት ውስን ነው። በገንዘብ በማና በሰው ኃይል በሉት በጊዜ በሉት ሁሉንም በአንድ ጊዜ ኢንተርቬን አድርጌ ሪፎርም አድርጌ መፍታት እችላለሁ ካለ ያ አስቸጋሪ ስለሚሆን መርጦ በተመረጡ ቦታዎች ላይ ሪፎርም ሰርቶ ሌሎቹ ግን አብረው እንዲፈቱ ማድረግ የሚለውን አቅጣጫ ተከትለን ነው። በጥናቱ አስቸኳይ የተባለውን የመፍትሄ ሀሳብም ዶክተር ደግዬ አቅርበዋል። የመጀመሪያው እንደ መፍትሄ አቅጣጫ እንደ እሳት አደጋ ልትወስዱ ትችላላችሁ። መከላከያ ኢሚዲየት ሪፎርም ያለው በጣም አስቸኳይ መወሰድ ያለበት በኢትዮጵያ ውስጥ አሁን ያለው መንግስትም እንደሚለው በጣም በርካታ ችግሮች የሚባባሱ ሰው ሰራሽ በሆኑ ምክንያቶች ነው ይባላል። ለምሳሌ ሆርዲንግ አለ፣ ኢንፍሌሽን ኤክስፔክቴሽን አለ፣ ብላክ ኢኮኖሚ አለ፣ አሻጥር አለ፣ ከውስጥም ከውጭ የሚለው ነገር ስላለ፣ ስለዚህ አቅርቦቱ በአግባቡ መምራት የሚችል በራሱ ገበያው መምራት አይችልም። አሁን ባለው ሁኔታ ገበያው አቅርቦቱን በአግባቡ ማሳልጦ መምራት አይችልም። እጥረት ባለበት ሁሉ አሻጥር ችግር ስለሚኖር ማለት ነው። ይህን የሚመራ ካል መቋቋም አለበት እንላለን የአቅርቦትና የዋጋ ማረጋጊያ ቦርድ ወይም ሰፕላይ ኤንድ ፕራይስ ስታብላይዜሽን ቦርድ ብለነዋል እኛ። ይሄ መቋቋም አለበት። ለምን? አንደ አቅርቦቱን በአግባቡ መምራት አቅርቦት ሲባል እንግዲህ የአገር ውስጡ ብቻ ለም ኢምፖርት ይደረግ ከተባለ ምን አልባሳት ኢምፖርት አድርገን እንችላለን። አሁን ባለው የውጭ ምንዛሪ እጥረት አንችልም። የግብርና ምርት አሁን በአሁኑ ጊዜ አርሶ አደሮች ማዳበሪያ አተው ስንዴ አታምርቱ፣ ጤፋ አታምርቱ የሚባልበት ሁኔታ አለ። ለምን? እጥረቱ ስላለ ማለት ነው። ስለዚህ ይህንን ማረጅ የሚያደርግ የሆነ አካል ያስፈልጋል። በዋናነት ከሩሲያና ዩክሬን ጦርነት ጋር በተያያዘ የተከሰተውን የዋጋ ግሽበት ችግር ለመከላከል መወሰድ ስላለባቸው እርምጃዎች ደግሞ የኢትዮጵያ ኢኮኖሚክስ አሶሲኤሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አስተያየት ሰጥተዋል። በዋናነት የአገር ውስጥ ምርት ላይ አተኩሮ ማምረት ያስፈልጋል። በሂደት በአጭር ጊዜም በረጅም ጊዜም እንደየሁኔታው ለምሳሌ በስንዴ ራስን መቻል በዘይት ራስን መቻል የቅባት እህሎችን ኤክስፖርት የሚደረገውን ወደ ሀገር ውስጥ መልሶ ዘይት በራሳችን አቅም የምናመርትበት የመሳሰሉት የአገር ምርትን በከፍተኛ ሁኔታ መጨመር ያስፈልጋል። የሚባክኑ የምርት ግብአቶች መኖር የለባቸው። ወደ እርሻ መግባት ያለበት መሬት መግባት አለበት። መሰማራት ያለበት የሰው ኃይል መሰማራት አለበት። የመሳሰሉት በግብአት በኩል ምርት ራሱ ይባክናል። በእኛ ሀገር የፕሪ ሃርቨስት ፖስት ሃርቨስት ከድህረ ምርት እና ቅድመ ምርት እነዛንም ለመቀነስ መጣል አለብን። አንዳንዴ ወደ 20 30 ፐርሰንት የሚሆኑ በዚህ አይነት የሚባክኑ አለ። ያንን ብክነታውን የምንቋቋምበት ደረጃ ስላልሆነ ያንን በተወሰነ ደረጃ መቀነስ ያስፈልጋል። ሌላው የኢነርጂ አጠቃቀማችንም እንግዲህ በተወሰነ ደረጃ የፊውል ኮስት ሲጨምር ማየት አለብን። ኢነርጂ ማኔጅመንታችን የኢነርጂ ሶርስን ዳይቨርሲፋይ ማድረግ። ሌላው ይሄ የማዳበሪያ ማዳበሪያ ከውጭ የሚመጣው ውድ ስለሆነ የኦርጋኒክ የሚባለውን ማዳበሪያ መጠቀም ግዴታ ነው። አማራጭ ሲጠፋ መደረግ ያለበት ነገር እሱ ነው። አላስፈላጊ የሆኑ ወጪዎች መቀነስ ጥሩ ነው። ኢኮኖሚያችን ችግር ላይ ባለበት ሁኔታ ያለንን ሪሶርስ በተወሰነ ደረጃ ፕራዮሪቲ ሰጥቶ የቅድሚያ ቅድሚያ መሰጠት ያለበት የትኛው ላይ ነው ብሎ መስራት ያስፈልጋል። የውጭ ምንዛሪ ምንጭ ሳይጠቀስ በፍራንኮ ቫሉታ የሚገቡ ቁሳቁሶች የዋጋ ግሽበትን ከማረጋጋት አንጻር እንዳስፈላጊነታቸው ቅድሚያ የሚሰጣቸው ቁሳቁሶች መሆን እንዳለባቸውም የተጠቀሰ ሲሆን ይሁንና ይህ አሰራር ሌላ ቀውስ እንዳያስከትል ጥንቃቄ ሊደረግ እንደሚገባ የአሶሴሽኑ የቦርድ አባልና ዋና ኤዲተር ዶክተር ቴዎድሮስ መኮንን ገልጸዋል። ፍራንኮ ቫሉታ ስንፈቅድ ሰዎች ሄደው ቀጥታ ብላክ ማርኬት ወይም ፓራላል ማርኬት ሄደው ይገዛሉ ማለት ነው ያንን ፓራላል ማርኬት ሄደው ገዝተው ሲያመጡ ፓራላል ማርኬት ውስጥ የውጭ ምንዛሪ ዲማንድ ይጨምራል ማለት ነው። ያ ደግሞ የብላክ ማርኬቱን ከፍ ያደርገዋል ዋጋውን። ዋጋው ከፍ ባለ ቁጥር ደግሞ ከኦፊሻሉ ጋር ያለው ጋፕ ፕሪሚየም የምንለው እየሰፋ ይመጣል። ያ ሲሰፋ መንግስት ወይ ማቀራረብ አለበት ወይ ሄኛው እንዲወርድ የሚሰራው ስራ መስራት አለበት። አለበለዚያ ጋፖ በሰፋ ቁጥር ኦፊሻሊ የሚመጣው የውጭ ምንዛሪ እየቀረ እየቀረ ይመጣል። ምክንያቱም ከውጭም ብር ዶላር የሚልኩ ሰዎች ከፍ ያለ ብላክ ማርኬት ዋጋ ካለ ወደ ብላክ ማርኬት ነው የሚሄዱት። ስለዚህ ፍራንኮ ቫሉታ ራሱ ዝም ብለን ምንም ችግር የሌለበት የፖሊሲ ውሳኔ አይደለም። ይሄ እንግዲህ ይሄን የምናገረው ምን ያህል ውስብስብ እንደሆነ እንድንረዳው ነው። ፍራንኮ ቫሉታ በቀላሉ ብለን በቃ ችግር የለውም የምንለው ነገር አይደለም። ብላክ ማርኬትን የበለጠ እንዲሰፋ እያደረገ ሊመጣ ይችላል። ያ ደግሞ ራሱን የቻለ ችግር ይኖረዋል። የውጭ ምንዛሪ ባላንሱን ያዛበዋል። በኢኮኖሚያዊ ችግሮችና መፍትሄዎቻቸው ዙሪያ የኢትዮጵያ ኢኮኖሚክስ አሶሲሽን የሚያቀርባቸው ጥናቶች በመንግስት በኩል ምን ያክል ተቀባይነት እንዳላቸው ከቪኦኤ ለተነሳው ጥያቄ የአሶሲሽኑ የቦርድ አባልና የሲቪል ሰርቪስ ዩኒቨርሲቲ ምክትል ፕሬዚደንት ዶክተር ለማ ጐዲሳ ምላሽ ሰጥተዋል። የኢኮኖሚክስ አሶሲሽን ከመንግስት የሚቀርቡ ጥያቄዎችንም ተቀብሎ የሚያስተናግድ ይህን ስንል ግን ኢኮኖሚስቶች ሰጀስት ያደርጓቸው ሁሉ በመንግስት በኩል ተቀባይነት ይኖራቸዋል ማለት ግን አይደለም ራሳቸውም ካስጠኑ በኋላ የቀረበውን ሀሳብ በመረጃ ላይ የተንተርሱ የቀረበውን ዴታ አይተው ከሌሎች ነገሮችም ጋር ያገናዝባሉ እንግዲህ ኢኮኖሚስቶች ብቻ አይደሉም እዛ ያሉ ወይም የኢኮኖሚክ ዲሲዥን ብቻ አይደለም ያሉ የፖለቲካል ኢንተረስት አለ ማህበራዊ ኢንተረስት አለ ብዙ ሀገራዊ ነገሮች ስላሉ እነዛን ደምረው አይተው የሚያዋጣ ሆኖ ካገኙ ይተገብሩታል። ካልሆነ ደግሞ ሌሎች ፋክተሮች የሚበልጡባቸው ከሆነ በዛ መሰረት ይተገብራሉ። በዚህ መንገድ ብንረዳ። የኢትዮጵያ ኢኮኖሚክስ አሶሲሽን ለትርፍ ያልተቋቋመ እና የተለያዩ ኢኮኖሚያዊ ችግሮችን የተመለከቱ ጥናቶችን በማድረግ ለፖሊሲ አውጪዎች የሚያቀርብ ገለልተኛ ተቋም መሆኑን የሚገልጹት የአሶሴሽኑ አመራሮች መንግስት ከቀደሙት ጊዜያት በተሻለ መልኩ በአሁኑ ወቅት ከአሶሴሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝም አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ለምሽቱ ወደ ያዝ ነው የመጨረሻ ዘገባችን እንወስዳችሁ። መላኩ በላይ በኢትዮጵያ የባህል ሙዚቃ ተወዛዋዥ ነው፣ አሰልጣኝና የባህል አምባሳደር ነው። መላኩ በቅርቡ የቴድ ፌሎ ለመሆን ተመርጧል። የቴድ ፌሎ ውድድር በማህበረሰባቸው ውስጥ ተጽዕኖ መፍጠር የቻሉ ባለሙያዎች ተመርጠው የሚወዳደሩበትና ንግግር የሚያደርጉበት ነው። የደንገረመው ከዚህ ቀደም ከመላኩ ጋር ቆይታ አድርጋ ነበር፣ እንደሚከተለው ይቀርባል። የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ ነው የተወለደው፣ እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስ ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ሕይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል። አዝማሪ ሲባል ህዝቡ ላይ የተናቀ ነው። ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል፣ ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ

ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የእኔ ኢንካም የማገኘ እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወቅት በወራ እንደ ይቀርብ ነበረ። እኔ ሪሜን ሪሜን አይቸዋለውም እኔ መተው ለማሳየት ጥረት እያየት መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጭም ደሞዝ እንዲያገኙ ማድረግንም የጨመረ ነበር። ያንን ሕመም ስላለኝ ውስጤን ቁጭት ስላለ ልክ ስጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ፣ ባቲ፣ አንቺሆዬ አምባሰልም በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው እንዲዘፍ ሚንጌ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረግኩ ጥሩ ጥሩ ነገር በማድረግ ከዛ ህዝብ መምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆልዱ የዛሬ አስራ አንድ አመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣው አዝናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታሙ የሚታይበት የዚያ አይነት ስሜት ያለብን ህብረተሰብ ያለው እና ማለት እጅህም ና ረቂም ሀገር በቀል እውቀቶችን ኬሚካል ያለ ነገሮችን በመናቅ ማለት ነው። የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም፣ ከሁሉም፣ ከአቀራረቡም፣ ከአለባበሱም ስነ ስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረግኩት ከዛ በሁለት ሺ ዘጠኝ ዘፈረንጆች ኢትዮ ከለር የሚል በአንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፎቹ ጦሮታ ወጥተው ወይም ጊዜር ምስራ ነው የሚሰሩ ተረስተዋል። በዘፈኖቻቸው አድገን፣ በብዙ ችግር ውስጥ ሆነው ወያብረውን አጠገባችን ቆመው በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኮናማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ቀለር ላይ በቃ በሳምንት በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስበ ገዛ ነበረ። ማጫወቻ እንኳን ሳይኖረኝ ይህን አዲሱ ትውልድ ሸክላ ምን እንደሆነ አያቀሩ እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫውት ነበር እና ሰው ኢንተረስቲንግ ሆነ፣ ወጣ የራበውን ነገር የሚያገኙበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋ እንደገና ማምጣት ሀይሉ ዲሳሳ ወደ አሳውል ታልበሚያለ የኦሮምኛ ዘፋኝ እዛ ሺ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ። መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ታስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ